ኢትዮጵያውያንና ኤርትራውያን በሁለቱም ሀገሮች መካከል የተጀመረው የሰላም ጉዞ እንዲሁም በጠቅላይ ሚኒስትር አብይ አህመድና በፕሬዝደንት በፕሬዚደንት ኢሳያስ አፈወርቅ የተፈረሙ ስምምነቶች እንዳበረታቷቸውና ተስፋ እንደሰጧቸው እየገለጹ ነው። ከመቀሌ ከተማ ነዋሪዎች አንዳንዶችን አለም ፍሳሐ አነጋግሮ ነበር። ክብሮም ኪዳን ይባላል። በኪነ ጥበብና በማስታወቂያ ስራ የተሰማራ ወጣት ነው። ክብሮም አቀባበሉ የፈጠረበት መንፈስ እንዲህ ገልጸዋል። ያው ትናንትና የነበረው አቀባበል በጣም ደስ የሚል ነው። ምክንያቱም የሁለቱም ሀገሮች ህዝቦች ለሀያ አመታት ያክል ኦልሬዲ ተራርቆ ነው የቆየው። አንድ ህዝብ ነው፣ አንድ ቋንቋ ነው፣ አንድ ቤተሰብ ነው። ኦልሬዲ ግማሽ የኢትዮጵያ ህዝብ የትግራይ ህዝብ ግማሽ ጎኑ ኤርትራን ያለው የኤርትራ ህዝብ ደግሞ ግማሽ ጎኑ ትግራይ ኢትዮጵያን ያለው ስለዚህ ሁለቱም እንደዚህ አይነት ነገር ልክ ጠቅላይ ሚኒስትሩ ሄደው እዛ አቀባበል የተደረገላቸው በተለይ ህዝቡ የነበረው ስሜት በጣም ደስ የሚል ስሜት ነው። ምክንያቱም ሰላም ናፍቆት የነበረው ህዝብ ስለሆነ ልክ ያን ነገር ሲፈጠርለት ያሳየው ሁሉም ነገር አቀባበል በጣም ደስ የሚል ነው። ጠቅላይ ሚኒስተር ዶክተር አብይ አህመድ በእራት ምሽት ከፕሬዚደንት ኢሳያስ አፈወርቂ በተለያዩ ጉዳዮች መግባባታቸውና ከዛሬ ጀምሮ ተግባራዊ እንደሚሆኑ አበስረዋልና እንዴት እንደተሰማው ኩሮም ይላል። ሁሉም ነገር የተስማሙት ነገር በጣም አሪፍ ነው። ቦርደር ምናምን የሚባል ነገር ያለ ቪዛ ያለ ምናም መግባት ሁሉም የኢኮኖሚው ጥቅም ራሱ የሁለቱም ሀገሮች የሚያሳድግ የሚያሳድግ ነው። እንደገና ሁለቱም እኛ በዚህ ወደብ መጠቀም ራሱ በሌላ ቦታ አይነ በአማራጭ አግኝተናል ማለት ነው። ስለዚህ በዚህ በወደብ ዙሪያም ኤርትራ ትጠቀማለች፣ ኢትዮጵያም ትጠቀማለች። ስለዚህ አሪፍ ነው ብዬ አሁኑም መጀመሪያ መድረግ ያለበት በዚህ ብቻ ሳይሆን እንዳልኩት ሁለቱም የህዝብ ለህዝብ መቀራረብ ግን ግድ ይላል ማለት ነው። በተለይ የትግራይ ህዝብና የአፋር ህዝብና የኤርትራ ህዝብ አንድ ሆኖ መቀራረው ግድ ይለናል ማለት ነው። ሌላው አስተያየት የሰጠኝ ገብረ መድህን ገብረ ገርግስ ይባላል። ወይም ገሬው ድስምራ ገሬ የአስመራ ልጅ በመባል የሚታወቀው የመቀሌ ነዋሪ ነው። ገብረ መድህን በቴሌቪዥን መስኮት የተከታተለው የዶክተር አብይ አቀባበል የፈጠረበት መንፈስ እንዲህ ይገልጸዋል። በጣም ይገርማል። ማለት ሰላም እንደሚሆን ተስፋ ታረጋ ነበር፣ ግን የትናንት ሲያየው በቴሌቪዥን እንዴ ምን አይነት ስሜቱ በቃ መግለጽ አልችልም። በጣም ነው ደስ ያለኝ። በተለይ አቀባበል ህዝቡ ህዝቡ ለጠቅላይ ሚኒስትራችን አቀባበል ያደረጉለት ትንሽም፣ ትልቁም ሽማግሌም ሳይል ጠቅላላ አስመራ ነው የወጣው። በቃ ደግሞ የሰላም ሀገር መሆን የኤርትራ የተገነዘብኩት በመሀል ህዝብ ነው የሚሄደው ያ ጋርድ ምናምን ነው በዚህ ሆኖ ጠጋበሉ እያሉ እንጂ ከየት ተነስቶ ከመኪና ጋር ተከትሎ ከአላፖርት ጀምሮ ከሰንበል ማለት ነው ጀምሮ እስከ ጠቅላይ ግዛት ቤተ መንግስት እስከሚገባ እግሩ እግሩን እየተከተሉት ህዝብ ጠቅላላ በጣም ነው ደስ ያለኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚደንት ኢሳያስ አፈር ተስማማነው ያሉት ነገር በእራት ምሽት ያቀረቡት ንግግር እንዴት እንዳየው ገብረመድህን እንዲህ ይናገራል ምን አለ መሰለ ጠቅላይ ሚኒስተራችን ከዛሬ ጀምሮ የአየር ቴሌ የምናምን ሁሉ ነገር ወደ በማብረን እንጠቀማለን ሲል ከፊቱ ስታየው የህዝቡን እንትን ህዝቡ በቃ ወደ ሰላም የነበረበት መንገድ ነው የሚያሳይ። ሁሉም የኢትዮጵያና የኤርትራ ህዝብ ሰላም ናፍቆት ነበር። ለዚህ መግለጫ ነው ደግሞ ሲገልጽ፣ እንኳን እዛ ያሉ እኛም በቴሌቪዥን መስኮት አይተን እንዴት ተደሰናል መሰለ የሰላም በቃ ፍቅር እንዳለው መቀራረብ እንዳለው ያን ጊዜ መቼ ነው የሚሆን? እያለ ኢትዮጵያም ኤርትራ የሚያስብለት የሚያስብ የነበረ በመሆኑ በጣም ደስ ብሎኛል። ለሁለቱም ለሰጠኝ አስተያየት አመሰግናለሁ። ዓለም ፍሰሐ ለአሜሪካ ሬዲዮ ከመቀሌ